ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜጎች ለእንጀራ ብለው በሄዱበት አካባቢ እንዲወድቀው ሲቀሩና ቤተሰብ ሲበተን ህጻናት በማያውቁት ዓለምና ድርጊት እንዲህወድቀው ለጨካይ ድርጊት ሲዳረጉ፣ ሁሉም ቢብሰከሰክ ሁሉም ቢያዝንና ሁሉም ስሜት ቢገዛ የሚጠበቅ ነው። አይፈረድባቸውም። ነገር ግን ወደ መፍትሄው ስናመራ ጥፋትን በጥፋት አይደለም፣ አሁን የተፈጠረውን ስሜታዊ ሁኔታ በስሜት ሌላ ምላሽ ለመስጠት አይደለም ማሰብ ያለብን። ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ ማምሻውን በቤንሻንጉል ጉዳይ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። በመላው አገሪቱ በመኪና አሽከርካሪዎች ላይ እየደረሰ ያለውን ግድያና አፈና መንግስት እንዲያስቆም የሚጠይቅ ሰላማዊ ሰልፍ በባህር ዳር ከተማ ተካሂደዋል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች ዜናዎች መካከል በአማራ ክልል በተለያዩ ወቅቶች የሚከሰቱ የጸጥታ ችግሮችን በዘላቂነት ለመፍታት የታለመ ጉባኤ ተጀምሯል። ሽብርተኛው ቡድን እስላማዊ መንግስት ወይም አይኤስ ተደብቆ የሚሽለኮለከው መሪው በቅርቡ በኢራንና በኢራቅና በሶሪያ ይዞታችንን ስለመነጠቃችን ለበቀል ተንቀሳቀሱ ብሎ ተከታዮቹን ያነሳሳበትን ቪዲዮ ብቅ አድርጓል። ያ ቪዲዮ ግን መረጋገጥ አለበት ተብሏል። ሌሎችም ዜናዎች አሉን። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 22 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበድና ቆንጂት ታየነን ከአቀናባሪያችን ብርሃን ኃይሉ ጋር እስከ አራሳ ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና በአማራ ክልል በተለያዩ ወቅቶች የሚከሰቱ የጸጥታ ችግሮችን በዘላቂነት ለመፍታት የሚያስችል ጉባኤ ተጀምሯል። በጉባኤው ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ለችግሮች የሚመጥን የሕግ ማስከበር ስራ እንዲሰራ ውይይቱ ለቀጣይ ስምሪቶች ከፍተኛ ሚና ይኖረዋል ማለታቸው ተጠቅሷል። በሁሉም የክልሉና አጎራባች አካባቢዎች የሕግ የበላይነት እንዲከበር ብሎም ሕዝቡ የሚፈልገው ሰላም ለማረጋገጥ የፌዴራልና የክልሉ አመራሮች መከላከያና ብሔራዊ ደህንነት ቢሮ በመገኘታቸው ለቀጣይ ስምሪት ከፍተኛ እገዛ አለው ብለዋል። ምክትል ጠቅላይ ሚኒስትሩ በክልሉ የተለያዩ አካባቢዎች ሲፈጠሩ የቆዩ የጸጥታ ችግሮችን መገምገምን አላማ ያደረገው ምክክር ለችግሩ የሚመጥን ጠንካራ የህግ ማስከበር ስራ ለመስራት እንደሚያግዝ ነው የታመነበት። ከሰሞኑ በቤንሻንጉል ጉምዝ ክልል መተከል ዞን ዳንጉር ወረዳ አካባቢ የተከሰተውን ግጭት ለመፍታት የተደራጀ ቡድን ወደ አካባቢው ማምራቱንም ለማወቅ ተችሏል። በስድስት ሳምንታት ውስጥ ለሁለተኛ ጊዜ በከባድ ዝናብና አሎ ንፋስ በተመታችው በሞዛምቢክ የሰሜናዊ ክፍለ ግዛቷ ህዝብ ዛሬም ተጨማሪ ዝናብ ንፋስ ዝናብና ንፋስ ይደግመናል በሚል ስጋት እየተጠባበቀ ነው። በዝናሙ የጎርፍ አደጋ ይባባሳል ተብሎም ተፈርቷል። የአየር ሁኔታ ተንባዮች ትናንት ሰኞና በዛሬ መካከል ካቦ ዴልጋዶና ናምፑላ ክፍለ ግዛቶች ብዛት ያለው ዝናብ ይወርዳል ብለው ነው የጠበቁት። በቀደመው ኃይለኛ ንፋሳማ ዝናብ የሚሞቱት የሚቱት የሞቱት ሰዎች ቁጥር ወደ ሰላሳ ስምንት ከፍ ማለትንም የአገሪቱ አደጋ ስጋት አመራር መስሪያ ቤት አስታውቀዋል። ዜናውም የተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቡሩንዲ እንደ አውሮፓውያን የዘመን አቆጣጠር በ2020 ሊካሄድ የታቀደው ብሔራዊ ምርጫ እየተቃረበ ባለበት በዚህ ወቅት በዚያች ሀገር ዳግም የሰብአዊና የፖለቲካ ቀውስ እንዳይቀሰቀስ የታለመ ረቂቅ ህግ የዩናይትድ ስቴትስ ምክር ቤት በአፋጣኝና ተግባራዊ እንዲያደርግ አንድ የምክር ቤት አባል አሳስበዋል። የቡሩንዲ ጉዳይ ተከታታይ ቡድንና በዩናይትድ ስቴትስ ምክር ቤት የአፍሪካውያን ማህበር በትብብር ባሰናዱት የውይይት መድረክ የፖሊሲ ጉዳዮች አዋቂዎችና የቡሩንዲ ሲቪል ማህበረሰብ አባላት ተሳትፈዋል። ኢቼን ኬሬኬዚ ያጠናቀረው አጭር ዘገባ አለ አሉላ ይዞታል። የማሳቹሴትስ ክፍለ ግዛት ወኪል ጅም ማገቨርን በዩናይት ስቴትስ ምክር ቤት የዲሞክራቲክ ፓርቲ አባል ናቸው። ምክር ቤቱ ፓርቲውን ያልወገነና ወይም የትኛውንም ፓርቲ ያልወገነና በቀድሞ የምክር ቤት አባል በካሊፎርኒያው ዲሞክራት ቶም ላንቶስም የተሰየመው የሰብአዊ ጉዳዮች ኮሚሽን ተባባሪ ሊቀመንበርም ናቸው። የተዘነጋው ሰብአዊ ቀውስ የብሩንዲ ጉዳይ የሚል ርዕስ የሰጡትን ማሳሰቢያ ነው በትናንትናው ዕለት ይፋ ያደረጉት። ስጋት ያሳደረባቸው መሆኑን ያመላከቱት መግለጫዎች ከተለያዩ የሰብአዊ መብት ተሟጋቾች ድርጅቶችና የተባበሩት መንግስታት ድርጅት እየሰማን ነው ያሉት የምክር ቤቱ አባል ሁኔታው እየተባባሰ መምጣቱንም ተናግረዋል። በተጨማሪም ይህ መግለጫ አሉ መግለጫቸው አስፈላጊነቱ ዛሬ ከዚህ ቀደም ተስፋ ጭላንጭል ሊታይባት የነበረችው ቡሩንዲ የከፋ ሁኔታ መፈጠሩ ነው ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም ሊካሄድ የታቀደው ብሔራዊ ምርጫ እየተቃረበ ሲመጣም የቡሩንዲ መንግስት የተባበሩት መንግስታቱን ከፍተኛ የሰብአዊ መብት ኮሚሽን ጽህፈት ቤትና ቢቢሲን ዘግቷል፣ የአሜሪካ ድምፅን አግዷል፣ የፖለቲካው ምህዳር በእጅጉ ጠቧል፣ መንግስታዊ ያልሆኑ ድርጅቶችንም ስራ አስተጓጉሏል ሲሉ አሳስበዋል። أمسكنا الله على ዋና ከተማዋ ካራካስ ውስጥ የመፈንቅለ መንግስት ሙከራ እየተደረገ ነው ሲል ዛሬ የቬኔዙዌላ ሶሻሊስቱ መንግስት አስታወቀ። መንግስቱ ይህን ያለው ራሳቸውን የሽግግር መሪ አድርገው የሰየሙት ተቃዋሚ ሁዋን ወይዶ የፕሬዚደንት ኒኮላስ ማዱሮ መንግስት ለመገልበጥ በያዝኩት ጥረት ከጎኔ ተሰልፈዋል ካሏቸው የጦር ሰራዊት ወታደሮች ጋር ጎዳና ላይ ከታዩ በታዩበት በአሁኑ ወቅት ነው። የመንግስት ኮሚኒኬሽንስ ሚኒስትሩ ሆርሄ ሮድሪጌዝ ግን በአሁኑ ወቅት የመ መፈንቅለ መንግስት ሙከራ ሊደግፍ አንድ የጦር ካምፕ አጠገብ ያደፈጡ ጥቂት ከሀዲ የጦር ሰራዊት አባላት ያሏቸውን ድርጊት ልናመክን እየተንቀሳቀስን ነው ሲሉ ተሰምተዋል። ህዝቡ የመፈንቅለ መንግስት ሙከራውን ለማክሸፍና ሰላምን ለማስከበር ከሚንቀሳቀሰው ሰራዊታችን ጎን በከፍተኛ ተጠንቀቅ እንዲቆም እንማጸናለን ሲሉ ሚኒስትሩ አሳስበዋል። በሺዎች የተቆጠሩ ተቃዋሚ ሰልፈኞች ዋና ከተማዋ ካራካስ ጎዳናዎች ላይ ከወጡ ወዲህ ተኩስ መቀስቀሱን የተሰማው የማድሮ ታማኝ ኃይሎች ሰልፈኛው ላይ መበተኛ ውሃ ሲተኩሱም ተስተውለዋል። የቬኔዙዌላ ብሔራዊ ዘብ ተሽከርካሪዎች ድንጋይ እየወረውሩ በነበሩ ሰልፈኞች ላይ ሲነዱ ቴሌቪዥን ላይ ተስተውለዋል። በዩናይትድ ስቴትስ የሚደገፉት ጉዌዶ ህገ መንግስቱን የሚደግፉ ጀግኖች ወታደሮች፣ ጀግኖች ሀገር ወዳዶችና ጀግኖች ሀገር ወዳዶች እነሆ ዛሬ ለጥሪያችን መልስ ሰጥተዋል፣ ማለታቸው ተጠቅሷል። አክለውም ተቃዋሚው መሪው ጊዜው ደርሷል፣ ወደ ኋላ መመለስ የሚባል የለም፣ ጦሩና ህዝቡ አንድ ሆኗል ብለዋል። ማድሮ በበኩላቸው በመላ ሀገሪቱ ያሉትን የጦር አዛዦቻችንን አነጋግሬያለሁ፣ ህገ መንግስቱን ሊያስከብሩ በታማኝነት ቆመዋል፣ ነው ያሉት። ዋይት ሀውስ እንዳስታወቀው ደግሞ ፕሬዚደንት ትራምፕ ዛሬ ስለ ቬኔዙዌላ ወቅታዊ ይዞታ ገለጻ ተደርጎላቸዋል ሂደቱንም እየተከታተል ነው ብሏል ዋይት ሀውስ። ምክትል ፕሬዚደንት ማይክ ፔንስ በበኩላቸው ዛሬ ጊዜያዊ ፕሬዚደንት ነጻ አውጪ ዘመቻ አውጀዋል። ካሉ በኋላ ዩናይትድ ስቴትስ የቬኔዙዌላ ህዝብ ለነጻነትና ለዲሞክራሲ የሚያደርገውን ትግል ሙሉ በሙሉ ትደግፋለች፣ ዲሞክራሲ እንደሆነ አይበገርም ብለዋል ማይክ ፔንስ። በተባበሩት መንግስታት ድርጅት በሚደገፈው እንቅስቃሴ በትላንትና ሁለት ከሊቢያ አንድ መቶ አርባ ስድስት ጥገኝነት ፈላጊዎችን ወደ ጣሊያን ማጓጓዝ መቻሉን የደረሰን ዜና አመለከተ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን እንዳስታወቀው ይህ እንደ አውሮፓውያን የዘመን አቆጣጠር ከ ሁለት ሺ አስራ ሰባት ወዲህ አምስተኛው የስደተኞች ማውጣት እንቅስቃሴ ነው። ከአሁን በፊት ግን ስደተኞቹ የተወሰዱት ወደ ኒጀርና ሌሎች አገሮች ነበር። ዩኤንኤችሲአር ቃል አቀባይ ፌዴሮኮ ፎሲ ስደተኛውን የማስወጣቱ እርምጃ እጅግ በጣም አጣዳፊ ነው፣ ከጊዜ ጋርም እሽቅድምድም ይዘናል ብለዋል። በሊቢያ እስር ቤቶች ውስጥ በአጣዳፊ መውጣት ያለባቸው ሶስት ሺህ ሶስት መቶ ስደተኞች እንደነበሩ ነው ቃል አቀባዩ የተናገሩት። ትናንት ሰማኒያ ሰባት ወንዶችና ስድሳ ሴቶች ሮም ወደሚገኝ የጦር ካምፕ ገብተዋል። ከጠቅላላው ስልሳ ስምንቱ ልጆች ሲሆኑ አርባ ስድስቱ ብቻቸውን ያለ ወላጅ ወይም ሌላ ጠባቂ ያሉ መሆናቸውም ተመልክቷል። ስደተኞቹ ከኤርትራ፣ ከኢትዮጵያ፣ ከሶማሊያ፣ ከሱዳንና ከሶሪያ የተጓዙ መሆናቸውም ታውቋል። ፕሬዚደንት ዶናልድ ትራምፕ የግብጽ ሙስሊማዊ ወንድማማችነት የተባለውን ቡድን ዩናይትድ ስቴትስ ባዕዳን ሽብርተኛ ድርጅቶች መዝገቧ ውስጥ ሊከቱት መሆኑ መሆናቸውን ዋይት ሀውስ አስታውቋል። ፕሬዚደንቱ ከ ብሔራዊ ጸጥታ ቡድናቸውና በክልሉ ካሉ የእሳቸውን ስጋት ከሚጋሩ መሪዎች ጋር ተነጋግረውበታል ያሉት የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ቡድኑን በዚያ መዝገብ ውስጥ የመክተቱ ሂደት እየተከናወነ ነው ብለዋል። በመጨረሻም ሽብርተኛው ቡድን እስላማዊ መንግስት ተደብቆ የሚሽለኮለኮ መሪው በቅርቡ በኢራቅ እና በሶሪያ ይዞታችንን ስለመነጠቃችን ለበቀል ተንቀሳቀሱ ብሎ ለተከታዮቹ መልእክት ያስተላለፈበት ያለውን የያዘ አዲስ ቪዲዮ በትናንትናው ዕለት ለቋል። የአይኤስ የኢንተርኔት ሚዲያ ክፍል ያወጣው የ18 ደቂቃ ቪዲዮ አቡበከር አልባግዳዲ ነው ያለው አንድ ሰው እግሮቹን አጣምሮ በአንድ በኩል ጠመንጃ በሌላ በኩል በሁለት ትራሶች ታጅቦ ፊታቸውን በጭንብል ከተሸፈኑ ሌሎች የቡድኑ አባላት ጋር ሲነጋገር ይታያል። ቪዲዮው የእርሱ መሆኑ ከተረጋገጠ አቡበከር አልባግዳዲ ከአምስት አመታት በኋላ ለመጀመሪያ ጊዜ ብቅ ማለቱ ነው የሚሆነው። የፈረንጆች የትንሣኤ በዓል እለት ሽሪላንካ ውስጥ የደረሰውን ጥቃት ገና የሚጠብቃችሁ በቀል ሲል ሲያሞግስ ይሰማል። የዩናይትድ ስቴትስ የመከላከያና የውጭ ጉዳይ ሚኒስቴሮች እንዲሁም የስለላ መስሪያ ቤቶች ቪዲዮ መውጣቱን አምነዋል። ሰውየው የአይ ኤስ መሪው መሆኑን ግን ወደፊት መረጋገጥ ይኖርበታል ነው ያሉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅታ የነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ22 ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞ በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በርዕሰ ወሬዎቹ የጀመረው ፕሮግራማችን እንደ ወትሮው ሁሉ የዕለቱን ዓብይ ርዕስ ያስቀድማል። ታዲያ የዕለቱ ዓብይ ርዕስ ምክትል ጠቅላይ ሚኒስትር መኮንን ደመቀ ደመቀ መኮንን የተናገሩትን ቀደም ብለን የጠቆም ያሰማናቸውን ይመለከታል። እንደደረሰን ማምሻውን የቀረበውን ዝግጅት እናቀርባለን። አሁን በቀጥታ ወደ ሁለተኛው የመጽሔት ዘገባ እንሻገረ በመላ አገሪቱ በሾፌሮች ላይ እየደረሰ ያለውን ግድያና አፈና መንግሥት እንዲያስቆም የሚጠይቅ በባህር ዳር ከተማ ሰላማዊ ሰልፍ ተካሂደዋል። ሰልፉን ያካሄዱት የከባድ መኪና አሽከርካሪዎች ሲሆኑ መንግሥት ጥቃቱን ካላስቆመ ስራ እናስቆማለን ወይም ስራ እናቆማለን ሲሉም ተደምጠዋል። የክልሉ ሰላምና ደህንነት ቢሮ በበኩሉ ችግሩ በቅርቡ መፍትሄ ያገኛል ይላል። አስቴር ተከታዩን አሰናድታለች። ቁጥራቸው ሁለት መቶ የሚጠጉ የከባድ መኪና አሽከርካሪዎች ትላንት በባህር ዳር ከተማ ፍትህ ለሹፌሮች የሚል መፈክር በማሰማት ሰልፍ አካሂደዋል። ስሜ ሰጡ ብርሃን ይባላል። በመላ ሀገሪቱ በኢትዮጵያ ያው ሾፌሮች ላይ እየደረሰ ያለ ችግር አለ። ይህ ችግር ድሮ የነበረ ቢሆንም አሁን ግን ህልውናችን አደጋ ላይ በሚጥል መልኩ ወጠን መግባት እንዳንችል በሚያደርግ መልኩ ህይወታችን እስከ መጥፋት በሚያደርስ መልኩ በመምጣቱ ሰልፍን እንወጣ ተገድናል። በተለያዩ ቦታዎች እገታዎች አሉ። አፈነው ግድያን የጨመረ አፈን አለ። ሹፌሩ ይታገታል። ነዳጁ የጫነው ነዳጅ ይሸጣል። ሹፌር በሜዳ የሚጣልበት አለ። ከዛ ውጭ በተለያዩ የሀገሪቱ ክፍሎች በኢትዮጵያ ነው። በመላው ኢትዮጵያ በመላው ኢትዮጵያ ሹፌር እንደፈለገ መንቀሳቀስ አልቻለም። የከባድ መኪና አሽከርካሪ ወጣት ሙላቱ አሰፋ የችግሩ ገፈት ቀማሽ እንደሆነና ገንዘብ ከፍሎ እንደተለቀቀ ይናገራል። የደረሰብኝ ጥር አስራ አንድ ወይም የጥምቀት ለት ከአዲስ አበባ ወደ ዳንሻ ጭኜ እየድፍ ነበር ከቀኑ በስድስት ሰዓት አካባቢ አስቆሙን። እኔንም ረዳቱንም አስወረዱን። በአንደኛው በኩል ገብተው መኪናውን ሞተ አጠፉት። ከዛ በኋላኛን እዛ ላይ አገቱን። ገንዘብ ካልተከፈለ መውጣት አይቻልም ብሎ ኦልሞስት ሁለት ሺ አካባቢ ተጠየቀ። አስር ቀን ምናምን የሚሆን እዛ ቆይተናል ኛል በኋላ ጓደኞቻችንም እና ሌሎም አንዳንድ ማህበረሰቡ እንትን ባዋጣው ገንዘብ ያንን ገንዘብ ተከፍሎ ወጥተናል። ወጣት ሰጡ ብርሃን እንደሚለው መንግስት በሹፌሮች ላይ እየደረሰ ያለውን አፈናና ግድያ ካላስቆመ ስራ ለማቆም እንገደዳለን ነው ያለው። የጸጥታ ኃይሉ በመቶ ሜትር ርቀት ቁጭ ብሎ እያየ አንድ ጓደኛችን አሁን የታገተው ሲያስቆሙት ተንደርድረው በቤት ውስጥ ገባ። የጸጥታ ኃይሉ የገባበትን ቤት ሰዎች ይዞ እስከ መጨረሻው ድረስ አጥፊዎችን ለመያዝ አልተራመደም። ከአስር በላይ ሹፌር ታግቷል። ከሳምንት በፊት አንድ መቶ ሺህ ብር ከፍለን ያስለቀቅ ነው ጓደኛ አለን እና አንድ መቶ ሀምሳ ሺህ ብር ከፍለን ያስለቀቅ ነው ጓደኛ ያለን እዚህ የቆመ ልጅ አለ። ይህን ብር ምን ከፍለው ዙረን አዋጠን። ሌባ በአደባባይ መቶ ሀምሳ ሺህ ብር በጥሬ በሻንጣ በሚቀበልበት አገር ላይ ነው ያለ ነው። እኛ እኛ ደግሞ ከማቆማችን በፊት ሀገር ነው የምትጎዳው፣ ህዝብ ነው የሚጎዳው። ያን ግምት ውስጥ ከተን ያው እየሰራነ እንጠይቅ በሚል ዛሬ ሰላማዊ ሰልፍ ወጠናል ለወደፊቱ ግን መብታችን ለማስከበር መንግስት ችግሩን በአፋጣኝ ካልፈታ ማህበር መስርተናል አቋቁመናል። ስራውን የማቆም ውሳኔ ላይ ደርሰናል። መንግስት እልባት ካልሰጠ የአሽከርካሪዎችን ጥያቄ በመያዝ ወደ ክልሉ ሰላምና ደህንነት ግንባታ ቢሮ አመራ ቢሮ ኃላፊው ብርጋዴር ጄኔራል አሳምነው ፅጌ የሾፌሮች ጥያቄ ትክክል መሆኑን አምነው አፋጣኝ መፍትሄም ይሰጣል ብለዋል። ማንም ከህግ በላይ አይደለም። ማንም ከህዝቡ ደህንነት በላይ አይደለም። ስለዚህ እነኚህ ኃይሎች አጋጣሚን ተገን በማድረግ ሁኔታዎችን ክፍተት በመጠቀም እየወሰዱት ያለ እርምጃ ነው። በዚህ ምክንያት ደግሞ ግለሰቦች ሳይሆን የሀገር ኢኮኖሚ ተስተጓጉሏል፣ ተጎድቷል። ዜጎቹ ዋስትና አጥተዋል። ዜጎች ውሎ መግባት ሁሉ ተቸግረዋል። ይሄ ህዝቡ በአደባባይ አይናገሩም እውነታ ነው። ይሄ ቢሮ ያውቃል ይሄንን። ስለዚህ ይህን ሁኔታ አሁንም አጠናክረን ይዘን በቅርብ ጊዜ ይህንና ሌሎችንም ጉዳዮች ግምት ውስጥ አስገብተን የምንወስዳቸው ተከታታይ እርምጃዎች ይኖራሉ። በቅርቡ በባህር ዳር ከተማ አንድ የነዳጅ ጨኝ አሽከርካሪ ሹፌር ተገድሎ መገኘቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። የምሽቱ አብይ ርዕስ እንደ ተሰናዳ ይዘን እንቀርባለን። አሁን ወደ ቀሪዎቹ የመጽሔት ክፍለ ጊዜ ዘገባዎች እናልፋለን። ሩሲያ ቬኔዙዌላ ውስጥ የሄሊኮፕተር መጠገኛ ጣቢያ ልታቆም ዝግጁ መሆኗን ተናገረች። ሩሲያ ይህን በማድረጓ የፕሬዚደንት ኒኮላስ ማዶሮን መንግስት በኢኮኖሚ በፖለቲካና በወታደራዊ ዘርፍ ለመርዳት ያላትን ዝግጁነት እንደሚያመለክት ታውቋል። በዚህ የሩሲያ ውሳኔ ያልተደሰተችው ዩናይትድ ስቴትስ ታዲያ እርምጃው የክልሉን ደህንነት አደጋ ላይ የሚጥል ነው ብትልም ሩሲያ ግን ከምንም ቁብ አልቆጠረችውም። የሄሊኮፕተሩን ፋብሪካ የጎበኘው ሪካርዶ ማርኪና ተከታዩን አሰናድቷል። ጂም በርቴል ነው ያቀረበው፣ ዘገባውን ይዘናል። አንድ የሩሲያ ሰር ኤምአይ 26 አውሮፕላን በሞስኮ አየር ላይ ይታያል። ምንም እንኳ አሮጌ ሞዴል ቢሆንም ዋናው መሐንዲስ ፖፖፍ ግን የቴክኒኩን ዘመናዊነት በማድነቅ ይናገራሉ። እንደ እውነቱ ከሆነ አውቶማቲክ ሄሊኮፕተሩ ብቻውን ያለ ፓይለት ለመብረር ከፍተኛ ብቃት አለው ነው ያሉት። ይህ ሞዴል በውስጡ 82 የታጠቁ ወታደሮችን ሊይዝ ይችላል። ያ ብቻም አይደለም፣ የጦር ተሽከርካሪዎችንም የሚጭን ነው። ለዚህ መሰሉ ሄሊኮፕተር ቻይናም ፍላጎት አሳይታ ነበር። ፋብሪካው ግን ባለፉት አስር ዓመታት ከአምሳ በላይ አውሮፕላኖችን ለሸጠላት ለቬኔዙዌላ መስጠት ነው የፈለገው። ባለሥልጣኑ ሰርጂ ኦታፔንኮ ሄሊኮፕተሮቹን ለቬኔዙዌላ ለመሸጥ ምንም አይነት ገደብ የለብንም። ብቸኛው ገደብ የተባበሩት መንግሥታት ድርጅት ማዕቀብና የአንዳንድ ተጻራሪ ኃይሎች ብቻ ነው። ስም ሳናነሳ በዚህ መልክ ብንገልጠው ይሻላል ነው ያሉት። የሩሲያ ባለሥልጣናት ሄሊኮፕተሮቹን ለቬኔዙዌላ ሲሸጡ ያደረጉትን ስምምነት ወይም ውል በግልጽ አይናገሩም። ሄሊኮፕተሮቹ የሚፈበረኩት ግን በደቡባዊቷ ከተማ ሮስቶቭ ሆኖ እስካሁንም ቬኔዙዌላ ውስጥ የሚንቀሳቀሱት በዚያው ስፍራ ነው። ሩሲያ አዲሱን የጥገና ፋብሪካ ቬኔዙዌላ ውስጥ እስከምታስመርቅ ድረስ ግን ወደዚህ ወደ ተጠቀሰው ስፍራ ማምጣት አስፈላጊ ሆኖ አልተገኘም። ዋናው የቴክኒክ ኃላፊ አሌክሳንደር ላቶትስኪ ይህን መሰል የጥገና ማዕከል ክልሉ ውስጥ ማዘጋጀት በእድሳትና በምርቃቱ ስነ ስርዓት ረገድ ያለውን ችግር ለማቃለል ይረዳል ነው ያሉት። ሩሲያ ይህን እቅድ ይፋ ያደረገችው የቬኔዙዌላን ፕሬዚዳንት የኒኮላስ ማዱሮን መንግሥት በኢኮኖሚ በፖለቲካና በወታደራዊ ዘርፍ ለመርዳት ባላት ቁርጠኝነት እንደሆነም ይታወቃል። ወደ ተከታዩ የመጽሔት ርዕስ እንሻገር። የእምነት ነጻነትን አሳቻና ስልታዊ በሆነ ሁኔታ ይረግጣሉ ሲል የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን አስራ አራት ሀገሮችን ልዩ ትኩረት ሊደረግባቸው የሚገባ በሚለው መዝገቡ ላይ አስፍሯል። ይህ ነጻ የእምነት ነጻነት ክትትል ተቋም ቻይናን እጅግ ረጋጭ በሚባሉ አገሮች ጎራ አስገብቶ ከስምንት መቶ ሺህ እስከ ሁለት ሚሊዮን የሚሆኑ ዊገር ሙስሊሞችን በማጎሪያ ሰፈሮች ውስጥ መያዙንና አንዳንዶቹም ህጻናት ልጆች እየነጠለ ወላጆቻቸውን ያጡ ህጻናት ማሳደጊያዎች ውስጥ ማስገባቱን አመልክቷል። የዲፕሎማሲ ጉዳዮች ዘጋቢያችን ሴሚኒሴን ከውጭ ጉዳይ ሚኒስቴር ያጠናቀረችውን ዘገባ ዝርዝር ሰለሞን አባተ ይዘው ቀርበዋል። የእምነት ነጻነትን የመርገጥ ጉዳይ ሲነሳ ቻይናን የሚያክል ሌላ ሀገር የለም ብለዋል የእምነት ነጻነት ቃፊሩ ኮሚሽን አባል ጌሪ ባወር። በተለይ ደግሞ በዊገር ሙስሊሞች ላይ የቻይና መንግስት እየፈጸመ ነው ያሉትን እስራትና የስቃይ አያያዝ ይጠቅሳሉ። በተጨማሪም በቲቤት ቡዲስቶች ላይም ቅራኔ ያለው በፋሉንጎንግ ላይም እንዲሁ በየቤቱ ያሉ አብያተ ክርስቲያንን ይቃወማል። አሁን አሁን ደግሞ በተመዘገቡ አብያተ ክርስቲያን ላይም እየዞረ ነው። ይህን ሁሉ የሚያደርገው ታዲያ በአንድ ምክንያት ነው። በማንኛውም ጊዜ ማንም ቻይናዊ ታማኝነቱ ወይም ልቦናና ቀልቡ ከኮሚኒስት ፓርቲው ሌላ ለሆነ ወገን እንዲሆን አይፈልግም። ያስፈራቸዋል። ስለዚህም ያንን ለማቆም ማድረግ የሚችሉትን ሁሉ ያደርጋሉ። እነዚያን ቻይና ውስጥ ይፈጸማሉ የሚሏቸውን የበረቱ የእምነት ነጻነት ረገጣዎች ማን እንደሚመራቸው ወይም እንደሚያከናውናቸው የዩናይትድ ስቴትስ መንግስት እንደሚያውቅ የጠቆሙት ኮሚሽነር ባወር ስማቸውን በዝርዝር እንዲገልጽና የቻይና መንግስትም ዊገር ሙስሊሞቹንና ሌሎቹንም ነጻ እንዲለቅ ጫና እንዲያሳድር ጠይቀዋል ናይጄሪያም በተለይ ካለፈው የአውሮፓ ዓመት አንስቶ የሃይማኖት ወይም የእምነት ነጻነት አያያዝ እየተበላሸ የመጣባት አገር መሆኗን ይኸው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ጉዳዮች ኮሚሽን ገልጿል። ኮሚሽኑ የናይጄሪያን መንግስት የሚከሰው በምእመናን ላይ ወከባ፣ ሁከትና መድሎ ሲፈጸም ከፌዴራል እስከ ስቴቶችና በአካባቢ ደረጃ ያሉ ባለሥልጣናት ጆሮ ዳባ ልበስ በማለታቸው መሆኑን ሌላይቱ የኮሚሽኑ አባል ኦሪማ ባህር ጋቫ ለቪኦኤ ተናግረዋል። የመንግስቱ አባላት ባልሆኑ የተለያዩ ክፍሎች ሁከት ሲፈጸም እያዩ ባለስልጣናቱ መታገሳቸውን ጨምሮ ባሉ ብዙና የተለያዩ ጉዳዮች ምክንያት ነው። ናይጄሪያ ልዩ ትኩረት ሊደረግባቸው የሚገባ ሀገሮች ዝርዝር ውስጥ እንድትገባ የተደረገው በዓለም ዙሪያ ቁጥራቸው የበዛ የአምልኮ ቤቶችና ስፍራዎች ላይ የሚፈጸመው የሽብር ጥቃት እየጨመረ መምጣቱ እና አማኞችም እየተገደሉ መሆናቸውን ብዙዎቹ ኮሚሽነሮች ተናግረዋል። ዴሞክራቱ የሕዝብ እንደራሴ ጂም ማክጋቨርን በዚህ የኮሚሽኑ አባላት ሀሳብ ይስማማሉ። በቅርቡ ካሊፎርኒያ ውስጥ የተፈጸመውን አሳዛኝ ጥቃት እና ሌላም በአንድ ምኩራብ ላይ የተጣለ አደጋን ታዝበናል። በሙስሊሞች ላይ ጥቃቶች ሲፈጸሙ እናያለን፣ ዩናይትድ ስቴትስ ውስጥም በዓለም ዙሪያም እዚሁ ዩናይትድ ስቴትስ ውስጥ አብያተ ክርስቲያን የጥቃት ኢላማ ሲሆኑም እናያለን የአምልኮ ቤቶችንና ስፍራዎችን እንዲሁም በዓለም ዙሪያ የእምነት ነጻነትን መጠበቅ የዩናይትድ ስቴትስ የፖለቲካ ዓለም ከጫፍ እስከ ጫፍ የሚግባባበትና የሚስማማበትም ጉዳይ እንደሆነ ዴሞክራቱ ማክገቨርንና ሌሎችም የተወካዮች ምክር ቤት አባላት የሆኑ ሪፐብሊካን ባልደረቦቻቸው ይናገራሉ አድማጮች አሁን የፕሮግራም ማስታወሻ ማስታወሻው በሌላ ቀን ወይም ቆይቶ የሚቀርብ አይደለም። ቀደም ብለን በመግቢያችን የጠቆምነውን የዕለቱን አብይ ርዕስ የተሰናዳ ነው። በቤንሻንጉል አካባቢ በመተከል ዳንጉራ ስለተፈጸመ ግድያ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን የሰጡትን መግለጫ የሚመለከት ነው። እንደደረሰን እናቀርባለን። እየተሰናዳ ነው። አንቺ፣ ትፋታ የተገኘ ይመስላል። አዎ፣ መሰለኝ። ምን እናድርግ ትላለን። ብርሃን እያስታወሰችን ነው። በተለያዩ ምክንያቶች ወትሮውን ማድረግ ያልቻል ነው። እዚህ ሰዓት ወደ ሁለተኛው አጋማሽ ከመዘለቃችን በፊት የምናደርገው እያሳበቀ ይመስለኛል። ሙዚቃው ግሩም ዜማ ነው። ማነው ብዬ አንተን አልጠየቅም። የቆየ ተወዳጅ ዜማ ነው ቆንጅት፣ የማያውቁት ያለ አይመስለኝም። መስፍናበል ትክክል። ምናልባት የቀረኝ የሚለላት ሰው Thank you. i'm going to szombat a Ji ji ji ji ji to ji ji ji የማክሰኞው ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች፣ አሁን ከመሸ ወደ ደረሰን አንድ ዘገባ እናልፋለን። ነገ በዲላ ከተማ ሊካሄድ የነበረ ሰላማዊ ሰልፍ ዛሬ ምሽት ተከልክሏል። ሰልፉ የተከለከለው የከተማው አስተዳደር ከፌዴራልና ከክልል መንግስት ደረሰኝ ባለው የደህንነት ስጋት ነው ተብሏል። አስተባባሪ ኮሚቴው መከልከሉን እንጂ ስለመከልከሉ መከልከሉ ግልጽ ምክንያት አላውቅም ነው ያለው። ዮናታን ዘብዲዎስ ተጨማሪ ሪፖርት ከዲላ አስተላልፏል። በዲላ ከተማ ሊደረግ የነበረው ሰላማዊ ሰልፍ የተከለከለው አመሻሽ 12 ሰዓት አካባቢ ነበርም። ሰልፉ የተከለከለበት ምክንያት በግልጽ ባይታወቅም የከተማው አስተዳደር ለሰልፉ አስተባባሪ ኮሚቴ በጻፈ ደብዳቤ ከፌደራልና ከክልል የጸጥታ አካላት በደረሰ መረጃ መሰረት የደህንነት ስጋት አለብኝ በሚል ነው። ደብዳቤው ከፌደራልና ከክልል ጸጥታ በኩል በደረሰ መረጃ መሰረት ሰልፍ በተጠራ ህዝብ ላይ ጉዳት ለማድረስ የሚችል የጸጥታ ችግር ሊኖር ስለሚችል ለህዝቡ ደህንነት ሲባል ሰልፉ ላልተወሰነ ጊዜ ተራዝሟል ይላል። ይህንም በተመለከተም የሰልፉ ምክትል አስተባባሪ አቶ ታምራት እንዳሉት የሰልፉ አላማ የነበረው የተፈናቀሉ የገደዮ ተወላጆችን በተቸገረው ጊዜ ለደገፉና ከጎናቸውን ለቆሙ አካላት ምስጋና ማቅረብና መንግስት ለጉዳዩ ትኩረት እንዲሰጥና የዜጎችን ህጋዊ መብት እንዳስጠብቅ መጠየቅ ሲሆን በቀጣይም ትኩረት እንደሰጠው ግፊት ማድረግ ነበር ብሏል። ከዚህ ውጭ ሰልፉ ሌላ ምንም አላማ አልነበረውም ያሉትም ስለዚህ ያው በዚህ በእኛ አካባቢ ለተፈጠረው ጸጥታ ችግር በተለይ ከዚህ ከምስራቅና ምዕራብ ጉጂ በተፈናቀሉት ዜጎች ከአመታት በላይ ቆይተዋል። መንግስት መፍተውም ባለመፈለጉ ከፍተኛ የህዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ። ከዚህ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቦበት በ13 ለማካሄድ ነበረ ታስቦ የነበረው። በ13 ደግሞ አካባቢ አስተዳደር ሁኔታዎች ሚቸ አይደለም በተለያዩ ፕሮግራም አለኝ በሚል ኤክስቴንድ ተደርጎ ነበር ለ23። 23 ደግሞ ከነሱ ጋር የተናበብን ከህዝቡ ላይም ደግሞ ሰላማዊ ሰልፍ እሱም ሰላማዊና ዲሞክራሲያዊ በሆነ መንገድ ህዝቡ የራሱን ስሜትና ድምፁን በሚያንጸባርቅ መልኩ እንደወጣ ግንዛቤ ተሰጥቶ ካለቀ በኋላ በዚህ በ12 ሰዓት ላይ በእርግጥ በጽሁፍ ከላይ በተሰጠው ትዕዛዝ ነው በሚል ሰልፉ ነገይ እንዳይተላለፍ ገዳ ደብዳቤ ተሰጥቶናል። በዚህ አጋጣሚ ይህን ሰልፍ በጉጉት ሲጠብቅ የነበረው የአካባቢው ህዝብ ዲሞክራሲያዊ ሰልፍ ወይ ደግሞ ዲሞክራሲያዊ ጥያቄ መጠየቅም ካለብን ህጋዊ ሆነ አግባብ ብቻ በመሆን ወጣቱ የራሱን ስሜት በመቆጣጠር በትግስት መንግስት የሚለውን ነገር እንዲጠብቅ ና በዚህ አጋጣሚ ነገይ የሚሆነው ሰልፍ ባልታወቀ ና ላልተወሰነ ጊዜ በሚል መንግስት ያገደ መሆኑን ለመግለጽ ነው። ህገ መንግስቱ ዜጋ ሰላማዊ ሰልፍ ማድረግ እንደሚችል ይደነግጋል በዛ ልክ ደግሞ እናንተ ተዘጋጅታችሁ ነበር አሳውቃችሁ መፍቀድ ስልጣን ያለው አካል ባይኖርም ፍቃድ ተሰጥቷችሁ ነበር ወይም እውቅና ተሰጠው ሰልፍ ነበር እና ተከለክለዋል የተባላችሁት እና የተከለከለበት ዋና ምክንያት ዛ ደብዳቤ ላይ ከተገለጸ ውጭ የምታውቁት ነገር አለ ወይ መቼ ነበር የተፈቀደው እኛ እስከዚህ እስከ አስር ሳንድ ድረስ በእለቱ ለሰልፍ ዝግጅት እያደረግን ከመንግስት ጋር እየተናበብን ነበረ የቆየ ነው እና ለእኛ ግልጽ አደለም በክልልና በፌዴራል መንግስት ኤሪያው የስጋት ኤሪያ ነው በ ስንል አቅጣጫ ተቀምጦራል የሚል ነገር አለው። የት የተኛ ቦታ በማን እንዴት ነው ስጋት የተባለው ነገር? ደግሞ በነበረን መድረክ በቂ ምላሽም ልናገኝ አልቻለም። ዞሮ ዞሮ አሁን ባለውን ደረጃ ህጋዊ የሆነ ደብዳቤ በእጁ ሰጥተዋል። በዛ አግባብ ያው ከመጠበቅ ያለፈ ምንም መፍትሄው ልናገኝ አንችልም። ነገር ግን ህዝቡ በጣም ተዘጋጅተዋል። ወጣቱ በራስ ተነሳስተው ዛሬ ከተማ ንጽያ ዘዳ ነበር። ከገጠርም ከዙሪያው ህዝቡ ስለሚመጣ ስለነበረው ባነር ሲለጥፍ ነበር፣ ቲሸርት ሲያሳትም ነበር። ለህዝባችን በተለይ ካለፍነው 2010 ጀምሮ ለተፈናቀለ ዜጎቻችን ለደረሱን ለኢትዮጵያውያኖች ሁሉ ምስጋና ለማቅረብ ነው ነበር ዋና ዓላሙ። ሰልፉ እውቅና የተሰጠው ከ15 ቀናት በፊት ቢሆንም እንዳይደረግ ግን የተከለከለው ከሰዓታት በፊት ነው። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ገዲኦ ዞን ዲላም ዮናታንን ለዘገባው እናመሰግናለን። አድማጮች ቀደም ብለን ወደ አስተዋወቅ ነው የዕለቱ አቢይ ርዕስ ነው የምናመራው ደርሶናል። በቤንሻንጉል አካባቢ በመተከል ዳንጉራ ስለተፈጸመ ግድያ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን መግለጫ ሰጥተዋል። አስቴር ምስጋናው በመግለጫው ዙሪያ ምን ልትነግረን ትችል ይሆን? ትስታ ብላቸው በስልክ አነጋግራታለች። ዛሬ በባህር ዳር ከተማ የፌዴራልና የክልል የፖለቲካ አመራሮች እንዲሁም የጸጥታ አመራር አካላት የጋራ የሆነ በሀገራዊና በክልላዊ በሆኑ የጸጥታ ችግሮች በተቀናጀ ሁኔታ እንዴት መፍታት እንደሚቻል ሲመክሩ ነው የዋሉት። ውይይቱን በዚህ ነው ሲያካሄዱ የነበሩት። ከዚህ ውስጥ እንግዲህ አንዱ እየተነሳ በሀገራችን በተለያዩ አካባቢዎች እንግዲህ ግጭቶች ሲፈጠሩም እንግዲህ በአማራ ክልል ደግሞ በብዛት እየታዩ ነው በተለይ በአማራ ክልል በምዕራብና በማዕከላዊ ጎንደር ዞኖች እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን በሰሜን ሸዋ ዞን አካባቢ ያሉትን ሁሉ ጠቅሰዋል። በውይይቱ እንደተነሱ በተለይ ደግሞ ከሰሞኑ በቤንሻንጉል ጉሙዝ ክልል። እሺ አስቴር፣ በቤንሻንጉል ክልል መተከል ዞን ዳንጉራ አካባቢ ስለተፈጠረው ግጭት ለይተው ተናግረዋል ምክትል ጠቅላይ ሚኒስትር ደመቀ መኮንን። ስለ እሱ ምን ልትነግሪኝ ትችያለሽ? አዎ እንግዲህ በቤኒሻንጉል ጉምዝ ክልል በዳንጉር አካባቢ የተከሰተውን ግጭት አስመልክቶ በርካቶችን እንዳስቆጣ በጣም አስገራሚና በጣም የሚያበሳጭን ስል ነው ነው ያሉት። እንግዲህ በዚህ አካባቢ የተከሰተውን ችግር ለማረጋጋት መንግስት እርምጃ እየወሰደ የመንግስትን ጣልቃ ገብነት በሚያስፈልጉ ቦታዎች ላይ ጣልቃ እየገባና ተጨማሪ ሀይሎችንም እየመደበ አካባቢውን ሰላም እንዲሆን እያደረገ ነው ነው ያሉት። በቤንሻንጉል በመተከል ዞን ዳንጉር አካባቢ በተፈጠረው ድርጊት የነዚህ ቤተሰቦች የነዚህ አካባቢ ተወላጆችና በተለያየ መልክ በማህበራዊ ግንኙነት የተሳሰሩም ሆነ ከዚህ ጋር በተያዙ ምክንያት ዜጎች በእጅጉ ተበሳጭተዋል። ዜጎች በእጅጉ አዝነዋል። ከዓለም እስከ ዓለም ያስደመመ ቁጭትና ሀዘን ተገልጿ ለእውነት ነው። ዜጎች ለእንጀራ ብለው በሄዱበት አካባቢ እንዲህ ወድቀው ሲቀሩና ቤተሰብ ሲበተን ሕፃናት በማያውቁት ዓለምና ድርጊት እንዲህ ወድቀው ለጨካኝ ድርጊት ሲዳረጉ ሁሉም ቢብሰከሰክ ሁሉም ቢያዝንና ሁሉም ስሜት ቢገዛ የሚጠበቅ ነው። አይፈረድባቸውም። ነገር ግን ወደ መፍትሄው ስናመራ ጥፋትን በጥፋት አይደለም። አሁን የተፈጠረውን ስሜታዊ ሁኔታ በስሜት ሌላ ምላሽ ለመስጠት አይደለም ማሰብ ያለብን። በዚህ ላይ የተሳተፉ አካላትን የትኛውም ከየትኛውም አካባቢ ከየትኛውም ብሔር ከየትኛውም ማህበረሰብ ይሁን በህግ ተጠያቂ እንዲሆን መንግስት ጠንካራ እርምጃ መውሰድ አለበት። አመራር አካላት ይህን ያባባሱ ወደ ዘውግ ተጠግተው ይህንን ያቀጣጠሉ ጉዳዮች ካሉ እየተጣራ እርምጃ መውሰድ አለበት። ለዚህ ሊያጣራ የሚችል ኃይል ስምሪት ተደርጓል። በተለይም እንግዲህ ምንም ጉዳዩ በጣም የሚያሳስብና የሚያስቆጭም ቢሆን ህዝብ የራሱን እርምጃ እንዳይወስድ የጠየቁበት ሁኔታ አለ። ስለ እሱ ምን ልትገልጭልን ትችያለሽ? አዎ፣ ምክትል ጠቅላይ ሚኒስትር እንግዲህ አቶ ደመቀ መኮንን እንደተናገሩት የህግ የበላይነትን የማስከበር ኃላፊነት ያለበት መንግስት ነው። ስለዚህ ህብረተሰቡ ችግሮች ወይም ግጭቶች ሲፈጠሩ በሰከነ መንገድ ነው መመልከት ያለበት። ጥፋትን በሌላ ጥፋት ለመመለስ የሚደረገው ሩጫ ሌላ ጥፋትን ነው የሚያመጣና መፍትሔም ሊሆን አይችልም ነው ያሉት። ዋናው መፍትሔ የህግ የበላይነትን ማረጋገጥ ነው፣ ይሄ እንዳይደግም ማድረግ ነው። ከዛ በላይ ግን በተፈጸመ ጥፋት ላይ ከሆነ አካባቢ ተጠራርተንና ተንቀሳቅሰን መልሰን ወደ ሌላ ጥፋት እንሰማራ ብለን ብንወስድ በእውነት ይሄ ሌላ ጥፋትን ማስረዘምና መጎዳዳትን በዚህ ታሪካዊ በዚህ ዘመን ውስጥ ሌላ ጥቁር ጠባሳ ያመጣል። መፍትሄ ያመጣ ካልሆነ በስተቀር ሌላ የሚያመጣው ነገር የለውም። የዛሬው የመከላከያ አካላት፣ የፌዴራል ፖሊስ፣ የክልሉ ከፍተኛ አመራር አካላት እና የሚመለከተው ሁሉ ተሰባስበን የመከር ነው፣ ተልእኮ የሰጠ ነው። ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። ይሄ ዛሬ ብቻ ተሰርቶ የሚያልቅ አይደለም። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንዳ አካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዊ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ የዛሬው ውይይት አጠቃላይ አቅጣጫው ከዚህ ዘለግ ብሎ ደግሞ እንዳገር የምንከተለው ፍኖተ ካርታ ይህንን እየተመለከተ እንደሆነ ለመግለጽ ነው። አሁን በአካባቢው ስላለ ሁኔታስ ቀደም ብለውም ቢሆን የገለጡት ነገር አለ። እንዴት ነው ዛሬ ተረጋግቷል፣ በንሻንጉል አካባቢ ያለው ሁኔታ? አዎ እንግዲህ የአካባቢውን ሰላም ለመመለስ ተጨማሪ ሀይል በአካባቢው እንደገባና እንዲሁም ደግሞ የኒሻንጉል ጉሙዝ ክልልን እንደገና ከአማራ ክልልን የተውጣጡ የመንግስት የመንግስት አመራር አካላት ወደ ቦታው ተንቀሳቅሰው የማረጋጋቱን ስራ የማረጋጋቱን ስራ እየሰሩ እንደሆነ ነው የተናገሩት። አመሰግናለሁ አስቴር። አመሰግናለሁ ትዝታ። በቤንሻንጉል አካባቢ የተፈጠረውን ሁኔታ አስመልክቶ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን የሰጡትን መግለጫ የተንተራሰ ዘገባ ነበር፣ የተከታተላችሁት አድማጮች። አሁን በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን ይቀጥላል። አስተናጋጆች አሉላ ከበደና ቆንጅት ታየንን። ለሁለተኛው አጋማሽ ስርጭት ወደ ተሰናዱ ዝግጅቶች ይሆናል የምናልፈው ቀዳሚው የምሽቱ ቅንብር ሐኪሞን ይጠይቁ ሐኪሞን ይጠይቁ በእንግሊዝኛው ኮለን በመባል የሚታወቀውን የደንዳኔ ወይም የትልቁን አንጀት ካንሰር አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተጀመረ ቅንብር ነው ለምሽቱ ይዞ የቀረበው። ሙያዊ ማብራሪያውን የሚሰጡን ዶክተር ከበደ ቤኛ በዩናይትድ ስቴትስ ሜዮ ክሊኒክ የካንሰርና የስነ ደም ሕክምና ልዩ ባለሙያ ናቸው። ያወያያቸው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዛሬ የመጨረሻውን የባለሙያውን ማብራሪያ ክፍል ይዞ ቀርበዋል። እንግዲህ አንዳንድ ነገሮች የኮሎን ካንሰር እድገቱ ተፋጥኖ የሚያደርግ አይነት ካንሰር አይደለም። ለምሳሌ ፖሊቱ በሚወጣበት ጊዜ ካንሰር ነው ከተባለ ሐኪሙ የዛሬ ሶስት አመት ወይም የዛሬ ሁለት አመት እንደገና ኮሎኖስኮፒ መስራት አለብኝ ብሎ ሊመክር ይችላል። ነገር ግን ዝምኑ አይነት ነን ማልግናት ነው የምንለው። ቤናይን ከሆነ ካንሰር ያልሆነ በሂስቶሎጂ ከሆነ ግን አምስት አመት ወይም አስር አመት ይህም ሪኮመንድ የሚደረገው ባለፉት ሰላሳ ወይም ጥናት ተደርጎ ነው። እንደዚህ አይነት ካንሰር ያለባቸው ሰዎች አምስት አመት ወይንም አስር አመት ውስጥ እንደገና ቢሰራ ቀስ ብሎ የሚያድግ የሚመጣ ስለሆነ ከአምስት እስከ አስር አመት ያለው ጊዜ ይበቃል ተብሎ ይነገራል። ነገር ግን ለምሳሌ ሀይሪስክ ግሩፕ የሚባለው አሉ። ከአሁን በፊት ቤተሰቦቻቸው የኮለን ካንሰር ያለባቸው በተለይ እድሜያቸው ከአርባ አመት በፊት ሆኖ ማንኛውም የቅርብ ዘመድ አባት፣ እናት፣ አጎት፣ አክስት ኮለን ካንሰር ካለባቸው እነሱ ደግሞ የተለየ አይነት ሪኮመንዴሽን ያላቸው ቅድም የነገርኩት የሚሆነው ለአብዛኛው ሕዝብ ነን። ሀይ ሪስክ በከፍተኛ ደረጃ የመጋለጥ እድል ለሌላቸው ለሌላቸው ነው። የቤተሰብ ታሪክ ካለ በዘር የመወረስ እድል ላላቸው ግን የተለየ ምክር ያስፈልጋል እያሉ ነው። አዎ የተለየ ይህም የምንለውም አብዛኛው እንግዲህ አብዛኛው ጥናት የተካሄደው እዚህ በዌስተርን ወርልድ ነው አፍሪካ ሌላ ሪኮሜንዴሽን ሊያስፈልገው ይችላል። ብዙ ጊዜ የምናወራው በምራባ ያለውን ሪኮሜንዴሽን ነው የማወራው። መልካም ዶክተር ከበደ እንግዲህ እነኚህ አጋላጭ ከሆኑ ሁኔታዎች ጋር የሚዛመዱ ጉዳዮችን ገልጸዋል። አንዱ ቀደም ብሎ የጠቀሱት በዘር ሀረግ የቅርብ ቤተሰብ ከዚህ ቀደም ተጋልጦ መሆኑ የሚታወቅ ከሆነ ሌላኛውም አሁን በምርመራው ሂደት ውስጥ ያለውም ሰው ሊጋለጥ ይችላል የሚለውን ከፍ እንደሚያደርገው ጠቁመዋል። ሌሎች ምን አጋላጭ ሁኔታዎች አሉ? ምን አይነት ሁኔታዎች ይበልጥ አንዱን ከሌላው ኮለን ካንሰር የመጋለጥ እድሉን ከፍ ያደረገው ይሆን? አዎ ልክ ነ። ይሄ ደግሞ አንዳንድ አሶሲሽንስ እና ደግሞ በኤፒዲሞሎጂካል ጥናት መሰረት፣ ለምሳሌ የምግብ አይነታችን ብዙ ጊዜ ፍራፍሬና ቅጠላቅጠል የማይመገብ ሰው፣ ገለባው የተለየ ወጣለት፣ ሪፋይንድ ሆነ፣ ተፈትጎ ገለባው ተለይቶ የውስጡ ብቻ ለምግብነት በሚውልበት ጊዜ አደጋው ይጨምራል፣ እያሉ ይመስለኛል እያነሱ ያሉት። አዎ ልክ ነህ። እሱ ነው ትልቁ። እንደውም ብዙ ጊዜ ያለው አሁንም ቢሆን ግን እዲያ ቀጥተኛ የሆነ ምክንያት ሳይሆን ይገናኛል። አጋዦች ናቸው ይባል፣ አጋዦች ናቸው። ለምሳሌ ሲጋራ ማጨስ ላንግ ካንሰር ያመጣል ማለት እኮ ማንም ፕሩቭ ያደረገው ሰው የለም። ነገር ግን አሶሲሽን ነው። ልክ እንደዛው ፍራፍሬ አለመብላት ሆድ ቀዝ ብዙ ጊዜ የሚያሰ የሚያለባቸው ሰዎች ቅጠላቅጠላል አለመመገብ እነዚህ የኮለን ካንሰር እንትኖችን ይጨምራሉ ተብሎ ይታመናል። መልካም እንግዲህ አጋላጭ ሁኔታዎችን ተመልክተናል። ምግብ ሁኔታ በደንብ ተፈትጎ የተለየውም ብለዋል። ገለባው ጋራ ለምግብነት የሚቀርብበት አንዱ ጠቃሚ እንደሆነ አመላክተዋል። መከላከያውን ገፋ አድርገን እንመልከት። ብዙ ጊዜ አንድ ህመም ከመምጣቱ በፊት የሚደረጉ ወይም በህሙማኑ በራሳቸው የሚወሰዱ እርምጃዎች ቀዳሚዎቹ አማራጮች ናቸውና ቀደም ብለን በተጓዳኝ ካዩቸው ነጥቦች ውጪ በመከላከሉ ረገድ ህሙማን እንዲያስቧቸው ከግምት እንዲያስገቧቸው የሚገለጹ ነገሮች ይኖሩ ይሆን? ያው ልክ ሌሎች አይነት ህመሞች ሄልዝ ስታይል ይሉታል ከተቻለ የአካል እንቅስቃሴ ማድረግ፣ አለማጨስ፣ ከተቻለ መጠን ሁለትን መቆጣጠር፣ የምንመገበው ምግብ ደግሞ ከተቻለ ፍሩት እና ቬጅተብል የሚጨምር ማድረግ። በተጨማሪም የሚቻል ከሆነ ደግሞ ቅድም የተናገርናቸው ክሊንግ ቴስቶቹ የምርመራ ዘዴዎች የምርመራ ዘዴዎች እነሱን ማተኮር ያለብን ምክንያቱም እስካሁን ድረስ የታወቀው የምርመራ ዘዴ የሚደረገው እኮ ኮለን ካንሰር እንደመከላከል ማለት ነው። ምክንያቱም ፖሊፑ ካለ ካንሰር ከመቀየሩ በፊት ስለሚወጣ እሱም እንደመከላከል ነው የሚታየው። እነዚህ እነዚህ ነገሮች ላይ ነው ማድረግ የሚያስ በደንብ ማሰብ ያለብን። የተለየ ወይንም አንድ ስፔሲፊክ የሆነ ምግብ ኮለን ካንሰርን ለመከላከል ይረዳ ብሎ መጠቀም ትንሽ ሊያሳስ ይችላል። ና ማወራው የለኝም ስለሱ። መልካም ጤናማ የኑሮ ዘይቤን አስመልክተው የአካል እንቅስቃሴ አስፈላጊነትን ለሌሎች ህመሞችም እንደሚመከረው ሁሉ በብቸኝነት ባይሆኑም ይረዳሉ በሚል ከጥንቃቄ ጋር አስረድተዋል። አንድ ቀላል የመድኃኒት አይነት በተለይ የኮለን ካንሰር የሚያሰጋቸው ሰዎች ፖሊፕስ ያሏቸው ጤዎች ከታዩ በኋላ አስፕሪን የሚባለው የመድኃኒት አይነት ይመከራል። የቱን ያህል ዛሬም ድረስ ተቀባይነት አለዋ? አዎ፣ እሱ ቅድም ያልኩ አሶሴሽን ነው። እንግዲህ አሶሴሽን በአማርኛው ትርኩም ስላጣሁለት ነው። ዝምድና ዝምድና ነው የታየው። ይህም እንግዲህ መሰለ እዚህ አሜሪካ ሀገር ውስጥ ጥሩ የሚባለው ለምሳሌ ፊዚሺያንስ ከልድ ስተዲ ነርስስ ከልድ ስተዲ፣ እነዚህ ወደ ሀምሳ ሺህ መቶ ሺህ የሚሆኑ ሐኪሞች ነርሶች ለረጅም አመት ፎሎ ያደርጓቸዋል። ይከታተሏቸዋል ይከታተሏቸዋል። ሲከታተላቸው ምን አይነት ምግብ እንደሚወስዱ፣ በቀን ስንት ፍሩት እንደሚበሉ፣ በቀን ስንት ቅጠላቅጠል እንደሚበሉ፣ ምን አይነት ነት እንደሚወስዱ ፎሎ ስለሚያደርጓቸው ያ ስተዲ ከረጅም ጊዜ በኋላ እነዚህ አስፕሪን የወሰዱት ነርሶች እና ሐኪሞች እነሱ ላይ የኮለን ካንሰር ኢንሲደንስ ስላይትሊ ሎወር ነው። በዛ ምክንያት ምናልባት አስፕሪን መውሰድ የኮለን ካንሰርን ሊከላከል ይችላል የሚል ቲዮሪ ነው ያለው እና ፕሩቭን አይደለም ግን ሐኪም እንዳትወስድ ብሎ ካላለው በስተቀር በቀን አንድ ቤቢ አስፕሪን የሚባለውን መውሰድ ለዚህ ብቻ ሳይሆን ለተለያዩ ነገሮች ጠቅማል ብዬ አስባለሁ። መልካም ከመጨረሻው ጥያቄ ላይ ደርሰናል። ግራ ቀኝ የሚነሱትን ነጥቦች ተመልክተዋል። ዶክተር ከበድ ይህ ሁሉ ተብሎ አንድ ሰው ለካንሰር መጋለጡ ከታወቀ በመጀመሪያ ካንሰር ይታከማሉ። የኮሎን ካንሰር በሕክምና ሊዳን የሚችል በሽታ ነው ወይ? ከሆነስ ምን አይነት የሕክምና አማራጮች አሉ? መቼስ ነው የሕክምና ውጤት ከፍ የሚለው? አዎ ይህ ኮሎን ካንሰር እንደውም እስካአሁን ድረስ ካሉት ካንሰሮች ምንድን ነው መዳን መዳንና መታከም የተለያዩ ነገሮች ነው። መታከም በሁሉም አይነት ደረጃ ላይ የሚገኘው ኮልን ካንሰር መታከም ይችላል። መዳን ግን ብዙ ጊዜ እንደውም የካንሰር ሐኪሞች መዳን አናወራም፣ መኖር ነው የምናወራው። ሪሚሽን እዚህ ላይ ኪር የሚባለው መዳን በኮልን ካንሰር ውስጥ በጊዜ ከተገኘ ብዙ ጊዜ ከስቴጅ የምንላቸው ከስቴጅ ዋን እስከ ስቴጅ ፎር በአንደኛ ነ ደረጃ ያሉትን ኮልን ካንሰሮች ኪር ነው የሚባለው። ሙሉ በሙሉ መፈወዝ? አዎ ሙሉ በሙሉ መፈወዝ ነው። ምክንያቱም ቆርጠህ ካወጣኸው ሌላ ተጨማሪም መድኃኒት መውሰድ ላያስፈልገው ይችላል። ለዚህ ነው እድሜው ከአርባ አመት ወይም ከአምሳ አመት በላይ የሆነ ሰው ከቻለ፣ ወይንም በእንደዚያ ዓይነት በሽተኝ በሽታ የቤተሰብ ታሪክ ያለው ስክሪኒንግ ቅድሚያ መምር አለበት ተብሎ የሚመከረው፣ ምክንያቱም በሽታው ሳይሰራጭ ከተገኘ መዳንን ስለሚያመጣ ይህ አንደኛው መንገድ ነው። ነገር ግን ኮለን ካንሰር ደግሞ ግድግዳውን በስቶ አካባቢ ያሉትን እጢዎች ከጨመረ ወይንም ከግድግዳው ወጥቶ ጉበቱን ሌሎች የሰውነታችን ክፍሎችን ከነካ ትሪትመንት አለ። አሁን በተለይ ባለፉት አስርና አስራ አምስት አመታት የሚገርም አይነት ነው። በየአመቱ አዳዲስ መድኃኒቶች አሉ። በዛም ምክንያት ኮለን ካንሰር ያለባቸው በሽተኞች በተለያየ ደረጃ ቢሆኑም መታከምና እድሜያቸውን ማራዘም ይችላሉ። ፈጥኖ ከታወቀ ሊረዳ የሚችል መዳን የሚችል ነው። ስለዚህ ተስፋ የሚያስቆርጥ አይደለም። ካንሰር ሲባል የሞት ፍርድ እንደተሰጠ ተደርገው የሚወሰድበት ነው በአመዛኙና የኮሎን ካንሰር በጊዜው ከተደረሰበት መዳንም መፈወስም ይቻላል። ካልሆንም በሕክምና እንዳለበት ሁኔታ ይረዳል ነው መደምደሚያው። አዎ እንደዛ ማለት ነው። ዶክተር ከበደ ቤኛ የካንሰር ሐኪምና የደም ሕክምና ጉዳዮች ልዩ ባለሙያ ለተከታታይ ውይይታችን ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከት ርዕስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ስጠለኝ ግድል በጣም አመሰግናለሁ። አድማጮች ዶክተር ከበደን እናመሰግናለን። ይህ ፕሮግራም ቀደም ሲል በተከታታይ ቀርቦ የመጨረሻውን ክፍል በልዩ ልዩ ዝግጅቶች ምክንያት ማቅረብ ሳንችል ዘግይቶ የቀረበ መሆኑን ለማስታወስ እንወዳለን። ሌሎች በርከት ያሉ ጥያቄዎቻችሁ ደርሰውናል። በተከታታይ በሚኖሩ ፕሮግራሞችም እናቀርባለን። ቆንጅት፣ አሁን ወደ መጨረሻው ቅንብራችን ማብራሪያውን የሰጡንን ዶክተር ከበድን በጣም አድርገን እናመሰግናለን። ትልቅ አገልግሎት ነው ለማህበረሰቡ። ልክ ነው። ዛሬ ዛሬ ደግሞ ይልቁንም ቆንጂት፣ የካንሰር ሁኔታ ማህበረሰብ ውስጥ እያሳሰበ ቁጥሩም እያደገ መጥተዋል። በሁሉም የካንሰር አይነቶች ጥያቄዎች ይደርሱናል። አንዱን ከአንዱ ይብሳል ማለት ቢያስቸግርም በጣም እየተለመደ ምናልባትም ምክንያቱ በማይታወቅ ሁኔታ እየጨመረ ነው እና ተደጋግሞ ጥያቄዎች የሚደርሳሉ። እንግዲህ መረጃውን ማግኘቱ ይጠቅማል። በጣም እናመሰግናለን። አንተንም አሉላ አመሰግናለሁ። ቆንጂት ወደ መጨረሻው አንቺ ብትወስጅን የመጨረሻው ዝግጅት የስፖርቱ የስ ከስፖርቱ በፊት የንግድና ምጣኔ ሀብት እናስቀደም። አሁን ንግድና ምጣኔ ሀብት ነው የሚቀርበው። አዘጋጅና አቅራቢ ሰሎሞን አባተ። የሰሞኑ የኢትዮጵያ ንግድ በተለይ መደበኛው ንግድ ግለት የተስተዋለው የበዓሉን ግርግርና የዋጋ ክርክር ሲያስተናግዱ በሰነበቱት ገበያዎች ላይ ነበር። ከትናንት በስቲያ በነበረን የበዓል ምሽት ዝግጅት ላይ እንዳስተዋላችሁት የሸቀጦች የእንስሳትና ሌላውም የበዓል አስቤዛ ኑሮ መሰንበቱን በየአካባቢው ያሉ ሪፖርተሮቻችን ነጋዴውንም ሸማቹንም እያነጋገሩ ከየገበያው ዘግበዋል። ለዚህ ምሽት ደግሞ ከሌላው አካባቢ ባልተለየ ሁኔታ የብዙ አቅርቦት ዋጋ እንደናረ ሰው በተናገረባቸው የባህር ዳር ገበያዎች ላይ አስቴር ምስጋናው ያደረገቻቸውን ልውውጦችና ትዝብት አዳምጡ። እስኪ ስምህን እንገለጽልን። ፈንታውን እባላለሁ። እንዴት ነው ገበያው? በጣም ውድ ነው። አሁን ከየነው በጣም ውድ ነው። ፍየል አርባ እየተሸጠ ነው። አራት ሺ አምስት መቶ ብር እየተሸጠ ነው። እስከ አምስት ሺ ባለው እየተሸጠ ነው እና በጣም ውድ ነው። ከበጉ ፍየሉ አሁን በጣም ውድ ሆኗል። ካምናው ተመሳሳይ ወቅት ጋር ሲነጻጸር፣ ኧረ በጣም ልዩነት አለው። የሁለት ሺህ ብር የሶስት ሺህ ብር ልዩነት ነው ያለው። በጣም ውድ ነው።

እንዴት ነው ዘንድሮ ገበያ? ገበያው ምንም አይደለም፣ ምንም አይልም፣ በጎ ነው። ያው ትንሽ ኑሮ ውድነትም ነበረ የፉርሽካ ምናምን ውድነት የቀለቡ፣ ገበያውም አይከፋም፣ በጎ ነው። ብዙ ሰዎች ያው የፍየልም የበግም ዋጋ በጣም ተወደደብን እያሉ እያማረሩ ነበር። እና ጨምራችኋል፣ ካምናው ተመሳሳይ ወቅት ጋር ወይስ አልጨመራችሁ? የተወሰነ ጭማሪ አለው። ጭማሪ ያን የኖረበት ምክንያቱ ደግሞ ፉርሽካ፣ በፊት የበጎች ቀለብ ሶስት መቶ ከፍተኛ ነበር፣ አሁን ግን አራት ደርሷል ፉርሽካ ስለዚህ ያላዋጣን ስላለ ጭማሬውም ታይቷል። እኛም የጨምርን ለዛ ነው አንድ መቶ ብር በፉርሽ ከላይ ጭማሬ ካለ እናንተ በበግ ላይ ስንት ነው የምትጨምሩ? ያ እንደ ጊዜው ብዛት ነው የሚደልብበት ጊዜ። አይ አሁን እኮ ሰዎች እያሉኛሉ ከአምናው ተመሳሳይ ወቅት ጋር ስናወዳድረው የሁለት ሺህ ብር ለውጥ አለ እያለ ይህንን አላምንበትም። ሁለት ሲሆን በስንት ስንት የሚባሉ ናቸው? አሁን እነዚህ በጎች ከኔ በጎች ያሉት መሸጫ ሶስት ሺ ብር ነው ያለ ከፍተኛ ስትጠራውስ ስጠራው ተ ሶስት ሰላሳ ሶስት ሶስት ሶስት ሺ ሁለት በሶስት የሚሸጡት እንደዛ ነው እንጠራቸው። እዛ በታች ዝቅተኛ ያለኝ 2400 አለኝ፣ 2500 አለኝ። እነዚያን ከ28 28 ምናምን ጠራቸዋለሁ። ይሄ ዶሮ ስንት ነው? ብዙ ዶሮዎች እያየሁ ነው። እና ዋጋቸው ከስንት እስከ ስንት ነው? ትንሹ ስንት ነው? ትልቁ ስንት ነው? ከፍ ያለው ያ እንደ ዶሮ ነው። ሶስት ከአስርም፣ ከሀያም ሶስትም ይሸጣል። መጠናቸው ያነሱ ዶሮዎችንስ ስንት ነው የሚሸጡት? ሁለት አምሳ ነው። እሽጫለሁ። አልተወደደም። ዘንድሮ ደሮ በጣም ውድ ነው። ስንገዛም በውድ ነው የገዛነው። ስምሽን ንገሪኝ። ና የዘንድሮ የገበያ ዋጋ እንዴት ነው? ይሻላል። አሪፍ ነው ከበፊቱ። ዛሬ ዘንድሮ የተሻለ ነው ነው በርካታ ሰዎችን አነጋግሬ ያለው ዘንድሮ በጣም ዋጋ ጨምረዋል። ሻጮችም ዋጋ ጨምሯል እያሉ ነው ነው ቀጥታ የሚመጣው ዶሮም እንቁላልም ነው። ና እንዴት ነው? የዓመት ባልገበያ ስንት ነው? ነው ስንት የገዛ ነው ጭማሪ አሳይቷል። በዓል ምክንያት በማድረግ አዎ፣ ሶስት ከአምሳ ነበር፣ አሁን የአምሳ ሳንቲም ጭማሪ አለ። መልካም በዓል ለሁላችን። ማርና ቅቤ ገበያ ውስጥ ነው ያገኘው። እስኪ ስምህን ግለጽልን። ልክ ሀብታሙ እባላለሁ። ያው እንግዲህ ዛሬ እንደምታዩት ማርና ቅቤ ገበያ ብዙም ቀዝቀዝ ያለ ነው፣ ምክንያቱም ከዚህ በፊት ከሳምንት እና ከሶስት ቀን ከአራት ቀን በፊት ስለወሰዱ ቀድሞ ነጠር ስላለበት ዛሬ የዶሮ ና የበግ ስለሆነ ነው። ዛሬ ለዛ ነው የቀዘቀዘው። የቅቤ ዋጋ ስጨምሯል ወይስ ቀንሷል? እስኪ በደረጃ ነው ዋጋ ጨምሯል አሁን ግንባልን በተመለከተ ጨምሯል። አንደኛ ለጋ ቅቤ የሚባለው 220 ድረስ ነው የሚሸጠው፣ 220230 ሁለተኛ ደግሞ መካከለኛ የሚባለው ነው እስከ ሁለት መቶ ወር ድረስ ነው በሳሉ መቶ ሰባ ድረስ ይሸጣል። ያው ባሉን በተመለከተ ሱሰነ ነገር ሲጨማሪ ያለው ማር የዳቦ 180 190 ድረስ ነው የጠጅ ደግሞ መቶ ስልሳ ድረስ ነው ሸጠ ይዋል ነው ያው በተወሰነ መልኩ ትንሽ ጭማሪ አድርጓል። አምናው ተመሳሳይ ወቅት ጋር ሲነጻጸር በምን ያህል ጨመረ ብትል ሰና ሀያ ሰላሳ ብር ጭማሪ አለው መልካም በዓል እንችለውላችን ላለው አመሰግናለ ጨፌ ስንት ነው እንደምን ዋለ እግዚአብሔር ይመስገን እንዴት ነው የጨፌ ገበያ አሪፍ ነው ብዙ ሸማች አለ አዎ በጣም ይሄ አንድ ስሉ ጨፌያውን ስንት ነው የሚሸጠው አምስት ብር አልተወደደም አልተወደደም ነው በዓል ስለሆነ በዓል ስለሆነ የግድ ነው። ያው ልናገኝ ስለሆነ መጠኑ ይቀንሳል። ሰው ይከራከራል ይከራከራል እንጂ ደንብ አይደል ያማ። መልካም በዓል ላውላችሁ፣ መልካም የትንሣኤ በዓል ተመኘውላችሁ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባውም ለመልካም ምኞትሽም ድሬዳዋ ላይም የውድነቱ ነገር ከዚያ የተለየ አልነበረም። አዲስ ቸኮል በበዓሉ ምሽት ዘገባው ላይ ጠቁሟል። ውድ ነው ውድ ነው ሁሉም ነገር ኑሯል ጨው ሆኗል በዚያው አገላለጽ። ይህ የዋጋ ጭማሪ እንዴት ሊከሰት ቻለ? ምንስ መድረግ አለበት? ብለን በቢዝነስ አስተዳደር የሁለተኛ ድግሪ የሰሩትንና የቪታ ውሃ ሽያጭ ሽያጭና ገበያ ጥናት ኃላፊ የሆኑትን አቶ ሰለሞን ብዙንን አናግረናቸው ነበር። እንግዲህ በትክክለኛ መንስኤው ይሄ ነው ለማለት ጥናት ያስፈልጋል፣ እርግጠኛ ለመሆን ግን ከዚህ ከበዓል ጋር ተያይዞ በአብዛኛው የሚከሰተው የዋጋ ጭማሪ በየጊዜው የሚከሰት ነው። በተለይ በሞ ዘንድሮ በጣም ከፍተኛ ጭማሪ የሚያሳየው እና አንደኛው መንስኤ ብዬ የማስበው በገበያ ውስጥ ተወዳዳሪ ሆኖ በተመጣጣኝ ዋጋ አማራጭ ምርት የሚያቀርብ አለመኖር። ለምሳሌ የሸማቾች ማህበር አለ። ይሄ የሸማቾች ማህበር በዓሉን ታሳቢ አድርጎ ዝግጅት አድርጎ እነዚህን በበዓሉ ወቅት ሊጨምሩ የሚችሉ ምርቶችን ከእንስሳትም ጋር ከዶሮ የተያዘ ነገር ተዘጋጅቶ ይህን ነገር የማቅረብ አማራጭ ቢኖር ኖሮ ይሄ የዋጋ ጭማሪ እዚህ ደረጃ ላይ ላይደርስ የሚችልበትና በተለይ ለተጠቃሚው አማራጭ የሚሆንበት እድል ነበር። ሌላው እንግዲህ በዓሉ እንደ ጥሩ አጋጣሚ የመጠቀም ፍላጎት ያለ ይመስለኛል። ለዚህም አንድ መነሻ የሚሆነው በተለያየ መልኩ በበዓሉ ወቅት ከፍተኛ ዋጋ ጭማሪ እንደሚደረግ ቀደም ሲል የሚታዩ ምልክቶች ነበሩ። እነዛ ምልክቶች ቀስ እያለ በተለይ በነጋዴው ማህበረሰብ በኩል ይህን እድል ለመጠቀም የሚታዩ ጥረቶች ነበሩ። ይሄ ዋጋውን ወደዚህ ደረጃ እንዲያባብ ሲያደርገው ይመስለኛል። አንዳንድ የኢኮኖሚ ባለሙያዎች የገበያ ግምት ወይም ስፔኩሌሽን እንደዚህ ዋጋ መናር በራሱ መንስኤ ይሆናል ይላሉ። እኛም ላይ ደግሞ ምናልባት ሶሻል ሚዲያ ይከታተሉ ከሆነ ከሳምንት በፊት ጀምሮ በሬ ዘጠና ስምንት ሺህ ብር ተጠየቀበት እየተባለ ሲነገር ነበረ። እዚህ ድሬዳዋም ላይ ደግሞ አሁን ከሁለት መቶ አርባ እስከ ሁለት መቶ ሰማኒያ በኪሎ የሚሰጠው ስጋ አራት መቶ ሊገባ ነው እየተባለ ሳምንት በላይ እንደዚህ ሲወራ ነበረ። እነኚህ ነገሮች ለጭማሪው መንስኤ ሊኖረው ይችላል። እንደዚህ አይነት የግምት ወሬዎች ለዋጋ ጭማሪ መንስኤ ሊሆኑ ይችላል ይችላል ብሎ ይገምታሉ አዎ ግፊት የፈጠረ ይመስለኛል ይሄ ከተጨባጭው ነገር አንጻር ሳይሆን ከእነዚህ ቴክሎሽኑ ጋር ተያይዞ ይሄ ከፍተኛ ግፊት ገበያው ላይ የፈጠረ ይመስለኛል ምክንያቱም በተለይ በተጨባጭ እንዳለ ምሳሌ የማነሳው ከሶስት ወይም ከአራት አመት በፊት ይመስለኛል የስጋ ገበያ ጋር ተያይዞ የተሰራ ጥናት ነበር እና በሽያጭ በቀጥታ እንስሳቱን በመግዛትና በመሸጥ መሀል የሚገኘውን ትርፍ የተመለከተ ዋጋ ለመውሰን የተደረገ ጥረት ነበርና በዛ ሂደት የታየው ምንድን ነው ከትክክለኛው ከባጩ ነገር አንጻር የሚመጣው ዋጋ ምንም የማይገናኝ መሆኑን ነው ጥናት ያሳየው። ለምሳሌ በበሬ ዋጋ ላይ ከጥፍ በላይ የሆነ ትርፍ እንደሚገኝ ነው ጥናት ያመለከተው። ለአሜሪካ ድምጽ አዲስ ቸኮል ከድሬዳ የቢዝነስ አስተዳደር ባለሙያውን አቶ ሰሎሞን ብዙ ነህን አዲስንም ሌሎቹንም የበዓሉን የገበያ ሽታ ያቃመሱንን ዘጋቢዎቻችን ሁሉ እያመሰገንኩ ለዛሬ የንግድና ምጣኔ ሀብት ዝግጅታችንን በዚሁ ቋጫለሁ። ጤና እኛም ሰለሞንን አስቴርን፣ አዲስን እናመስግንና የባህርዳርና የድሬዳዋን ገበያዎች ከጎበኝንበት የገበያ ውሎ ወደ ስቴዲየም ልናቀና ነው። ቆንጅት ጥሩ ነው። አድማጮቻችንን በነገራችን ላይ እንኳን አደረሳችሁ እንላለን። አሁን ወደ ስቴዲየም ነጎራ የምንለው ዛሬ በተደረጉ የኢትዮጵያ ፕሪሚየር ሊግ ሀያ ሁለተኛ ሳምንት ጨዋታዎች አዲስ አበባ ላይ ቅዱስ ጊዮርጊስ የሊጉን መሪ መቀሌ ሰባ እንደርታን አንድ ለባዶ አሸንፏል። ለቅዱስ ጊዮርጊስ በሁለተኛው አጋማሽ በፍጹም ቅጣት ምት ኳስና መረብን ያገናኘው አስቻለው ታመነ ነው። ድልን ተከትሎ ቅዱስ ጊዮርጊስ ደረጃውን ወደ ሶስተኝነት ከፍ ያደረገ ሲሆን ከመቀሌ ጋር ያለውን ልዩነት ወደ ስምንት ነጥብ ዝቅ አድርጓል። ጎንደር ላይ ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ ድሬዳዋ ከተማን በሙጂብ ቃሲምና ኤፍሬም አለሙ ጎሎች ሁለት ለዜሮ በመርታት ከመሪ ከመቀሌ ያለው ልዩነት ወደ አምስት ነጥብ ዝቅ አድርጓል። ጎንደር ላይ ሁለተኛው ደረጃ የሚገኘው የፋሲል ከነማ ድሬዳዋ ከተማን በሙጂብ ቃሲምና ኤፍሬም አለሙ ጎሎች ሁለት ለባዶ በመርታት ቀደም ብሎ የተገለጸው ነዝብ መጥቷል። በሌሎች ጨዋታዎች ጅማ አባ ጅፋርና ሲዳማ ቡናን አንድ ለባዶ፣ አዳማ ከተማ ኢትዮጵያ ቡናን አንድ ለባዶ፣ ወልዋሎ ደደቢትን ሁለት ለባዶ፣ ሲሁል ሽረ ሐዋሳ ከተማን አራት ለባዶ፣ መከላከያ ከሜዳው ውጪ ወላይታ ድቻን ሶስት ለሁለት አሸንፈዋል። ባህር ዳር ከተማ ከደቡብ ፖሊስ ሶስት ለሶስት እኩል ተለያይተዋል ይለናል። ግርማቸው ከበደ ነው የስፖርት ዘጋቢያችን ያደረሰን። እናመሰግናለን። አድማጮች፣ ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎችን እናሰማ። ነገ በዲላ ከተማ ሊካሄድ የነበረ ሰላማዊ ሰልፍ ዛሬ ምሽት መከልከሉ ተነግሯል። ሰልፉ የተከለከለው በከተማው አስተዳደር ከፌዴራል እና ከክልል መንግስት፣ ደረሰኝ ባለው የደህንነት ስጋት እንደሆነ ተገልጿል። አስተባባሪ ኮሚቴው ግን መከልከሉን እንጂ ስለመከልከሉ ግልጽ ምክንያት አላውቅም ነው ያለው። በስድስት ሳምንት ውስጥ ለሁለተኛ ጊዜ በከባድ ዝናባማ አውሎ ንፋስ በተመታችው በሞዛምቢክ የሰሜናዊ ክፍለ ግዛቷ ህዝብ ዛሬም ተጨማሪ ዝናብና ነፋስ ሊደግመን ነው በሚል ስጋት እየተጠባበቀ ነው። በቀደመው ቀደመው ሀይለኛ ንፋሳማ ዝናብ የሞቱት ሰዎች ቁጥር ወደ 38 ከፍ ማለቱን የሀገሪቱ የአደጋ ስጋት አመራር መስሪያ ቤት ማስታወቁ የሚዘነጋ አይደለም። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች የአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ አስተናግድናችሁ አሉላ ከበደና ቆንጅታየነን ያቀናበረችልን ብርሃን ኃይሉ ተተኪው የስርጭት መሐንዲስ ዳን ክራፍተን ዋና አዘጋጇ ትዝታ በላቸው በዚሁ እንሰናበታችኋለን ነገረቡ ከምሽቱ 3 ሰዓት ላይ እንመለሳለን በእኛ በኩል ሰላም በደህና ደሩ Thank Thank you